በወለጋ ዩኒቨርሲቲ ሻምቡ ግቢ ማንነታቸው ለጊዜው ያልታወቀ በተባሉ ሰዎች አንድ ተማሪ ትናንት መገደሉን የዩኒቨርሲቲው ፕሬዚደንት ዶክተር ሐሰን ዩሱፍ አስታውቀዋል። ሁለት ተጠርጣሪዎች በቁጥጥር ሥር መዋላቸውንም ተናግረዋል ፕሬዚደንቱ። ናኮር መልካ ዝርዝሩን ይዟል። የወለጋ ዩኒቨርሲቲ ፕሬዚዳንት ዶክተር ሐሰን ዩሱፍ እንዳሉት በወለጋ ዩኒቨርሲቲ ስር ከሚገኙ ሶስት ግቢዎች መካከል ግድያው የተፈጸመው ትናንት ሌሊት በሻምቡ በሚገኘው ግቢ አቅራቢያ ነው። የተፈጸመውን ግድያ አስመልክቶም ተከታዩም ብለዋል። ጥቃቱ የደረሰው ከዩኒቨርሲቲው ቅጥር ግቢ ውጭ ሲሆን ትናንትና ከሌሊቱ ዘጠኝ ሰዓት ተኩል ገደማ ሶስት ተማሪዎች ከካምፓስ ወጥተው ሚካኤል ወደሚባል ቤተ ክርስቲያን ሲያመሩ ያልታወቁ ሰዎች ሶስቱም ተማሪዎች ላይ በስለት ጥቃት ፈጽመውባቸዋል። የአንዱ ተማሪ ሕይወትም አልፏል። ሁለት ተማሪዎች ደግሞ የሕክምና ድጋፍ አግኝተው ወጥተዋል። ጥቃቱ የተፈጸመው ተማሪዎች መካከል በተፈጠረ ግጭት ነው ለማለት ያስቸግራል። የተያዘ ተማሪም የለም። ያው የተጎዱ ተማሪዎችም ቢሆን ከተጎዱ በኋላ ነው የታየው እንጂ በተማሪዎቹ መካከል ጠብ አልነበረም። ግድያውንና ሁለት ተማሪዎች ላይ የደረሰውን የመቁሰል አደጋ የፈጸሙ ግለሰቦች እስካሁን ባይታወቁም ሁለት ግለሰቦች ተጠርጥረው በፖሊስ መያዛቸውን ዶክተር አሰን ተናግረዋል። ባለፈው እሁድም እንዲሁ ሶስት ተማሪዎች ነቀምቴ በሚገኘው ዋና ግቢ ጥቃት ተፈጽሞባቸው በዩኒቨርሲቲው ሪፈራል ሆስፒታል የሕክምና ክትት እየተደረገላቸው መሆኑን ገልጸዋል ፕሬዚዳንቱ። ከዚህም ጋር ተያይዞ የተጠረጠሩ ሀያ ተማሪዎች ተይዘው እንደነበረም ገልጸዋል። በዩኒቨርሲቲውም ሆነ ሌሎች ከፍተኛ የትምህርት ተቋማት በዩኒቨርሲቲ ተማሪዎች ላይ እየደረሰ ያለውን ሞትና ጉዳት ለማስቀረት መደረግ አለበት የሚሉትን እንዲህ ይገልጻሉ ዶክተር አሰን። ዩኒቨርሲቲ ለተማሪዎች ደህንነትና በዩኒቨርሲቲ ውስጥ የሚደረገው ጥበቃ ሊጠናከር ይገባዋል። እንደሚታወቀው አገሪቱ ለውጥ ውስጥ በመሆኗ ውስብስብ የሆነ የፖለቲካ ችግር አለ። ይህም መፍትሄ ያቻል። ለረዥም ጊዜ ሲንከባለል የመጣው በብሔሮች መካከል ያለው ክፍፍልም በእርቅና በመከባበር በእኩልነት እንዲኖር ትልቅ ስራ መስራት ይፈልጋል። ሌላው የመንግስትንም አደረጃጀት ስናይ ችግሮች ሳይፈጠሩ መፍታት፣ ሲፈጠሩም በፍጥነት ችግሩን ፈትቶ ሊደርስ የነበረውን የአደጋ መጠን መቀነስ ላይ ትልቅ ችግር አለ። ይህም መፈታት አለበት። በሻምቡ ጊቢ የሚማሩ ተማሪዎችን ለማረጋጋት እየተሰራ ነው ብለዋል ፕሬዚዳንቱ። ከጊቢው ተማሪዎች አስተዳደር አካላትና ከዞኑ ፖሊስ ለጉዳዩ ተጨማሪ መረጃ ለማግኘት ያደረግኩት ጥረት አልተሳካም። ካገኘው በሌላ ጊዜ ዘገባ ለማካተት እሞክራለሁ። የሳይንስ እና ከፍተኛ ትምህርት ተቋማት ሚኒስቴር ባለፈው ሳምንት ባወጣው መግለጫ ዩኒቨርሲቲዎች በፌዴራል ፖሊስ እንዲጠበቁ መግባባት ላይ ተደርሶ ወደ ስራ መግባቱን ማሳወቁ ይታወሳል ለአሜሪካ نکور ملکا کامبو